ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ግንቦት 3 2011 ዓ ምህረት ምሽት ስርጭታችን ጀመረ። የትግራይ ክልል ርእሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን በሰጡት ጋዜጣዊ መግለጫ ላይ ትንታኔ ይዘናል። እታ ሓንቲ ናይ ቃልስና ያውታ ሰላምና ምሕላው እያ ሓሙን ተቃሊስና ኣይናታ ሰላምና ሐሊና አንዱ ትግላችን ሰላማችንን መጠበቅ ነው። ሰላማችንን ለመበጥበጥ ብዙ ጥረት አድርገዋል። በቀጥታም ሆነ በተዘዋዋሪ መንገድ ሊገቡብን ሞክረዋል። እኛ ግን ሰላማችንን በሚገባ ለመጠበቅ ችለናል። ሰላም ሲባል መጠንቀቅ ያለብን የሚመስለኝ፣ እኔ ለሰላም ብለን ነገሮችን የምንዘጋ ከሆነ፣ ተቃዋሚ ድምፅ የምናፍን ከሆነ፣ ሰላም ሳይሆን ጸጥታ ነው የሚኖረው ማለት ነው። ተፈናቃዮች ደግሞ እነዚህ በስልጣን ያሉ መንግስታት አሁንም እኮ የተጠየቀ የለም እስካሁን ድረስ እስካሁን ድረስ በዚህ ጉዳይ የተጠየቀ የለም። የአዲስ አበባ ዩኒቨርሲቲውን የሕግ መምህር ዶክተር መሐሪ ረዳኢና የአረና ትግራይን እና የመድረኩን አመራር አባል አቶ ገብሩ አስራትን ነው በዚህ ምሽት ለትንታኔ የያዝ ነው። ከዜናው በኋላ ይመለሳሉ። ፕሮዲውሰሯ ብርሃን ኃይሉ ነች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የየመን ሁቴዎች በተባበሩት መንግሥታት የሰላም ስምምነት መሠረት ዛሬ ከሆዴዳ ከሳሊፍና ራስ ኢሳ ወደቦች ለቀው መውጣት ጀምረዋል። የዓለሙ ድርጅት የሰላም ሂደቱ አስተባባሪ ኮሚቴ ሊቀመንበር ማይክል ሎስልጋርድ ትናንት እንዳስታወቁት ሁቴዎች ከወደቦቹ መውጣት የሚጀምሩት በዛሬ ዕለት ነው፣ እስከፊታችን ማክሰኞ ተጠቃለው ይወጣሉ ተብሏል። ሁቴዎች የወሰዱት እርምጃ በየመን ተፋላሚዎች የተኩስ አቁም ስምምነቱን ከፈረሙና ከሦስቱ ወደቦች ለመውጣት ቃል ከገቡ ወዲህ የመጀመሪያው ተግባራዊ እርምጃ ነው ሲሉ ገልጸውታል። የዓለሙ ድርጅት የሰላሙ ሂደት አስተባባሪ ኮሚቴ ሊቀመንበር ማይክል ሎልስጋርድ የሆዴዳ ስምምነት ሙሉ በሙሉ ተግባራዊ መሆን ለየመን ሕዝብ ሕይወት አድን የሆነውን ሰብአዊ እርዳታ ለማቅረብ ያስችላል ሲሉም ሊቀመንበሩ አክለዋል። የትጥቅ ጥቃቶች፣ የሐሰት መረጃዎችና የእርዳታ መዘግየት ሰሜን ምስራቅ ኮንጎ ዲሞክራቲክ ሪፑብሊክ ውስጥ የተፈጠረውን የኢቦላ ወረርሽኝ ለመከላከል የተያዘውን ጥረት ማስተጓጎላቸውን ቀጥለዋል። ሁኔታው ከቁጥጥር ውጭ ሊወጣ ይችላል ሲል የዓለም የጤና ድርጅት አስጠንቅቋል። ያለው አለመረጋጋት ፈጣን ምላሽ ለሚሰጡ ጓዶች ከባድ ፈተና ደቅኗል። የኢቦላ ቫይረስን ስርጭት መጠን በሚገባ መከታተል አልቻሉም። አስፈላጊ መድኃኒቶችን ማድረስና ክትባት መስጠትም እንደተቸገሩ ይዘገባል። ኢቦላ ወደ ሌሎች የአገሪቱ ክፍሎች እንዲሁም ድንበር ተሻግሮ ወደ ዩጋንዳ፣ ሩዋንዳ እና ደቡብ ሱዳን ሊገባ ይችላል ሲል የዓለሙ የጤና ድርጅት ደብዩ ኤችኦ አስጠንቅቋል። ዩናይትድ ስቴትስ ሶማሊያ ውስጥ በዚህ ሳምንት ያካሄደቻቸው የአየር ጥቃቶች እስላማዊ መንግስት ነኝ የሚለውን ቡድን አስራ ሰባት ተዋጊዎች መግደላቸውን ጦር ሰራዊቱ አስታውቋል። በአፍሪካ የዩናይትድ ስቴትስ ወታደራዊ እዝ ማለት አፍሪኮም በገለጸው መሠረት ባሳለፍ ነው ረቡዕ በአሸባሪው ቡድን ላይ ጎሊስ ተራሮች ላይ የተካሄዱ የአየር ጥቃቶች አስራ ሶስት ተጠርጣሪ ነውጠኞችን ገድለዋል። በማግስቱ ሐሙስ በዚያው አካባቢ የተካሄዱ ጥቃቶች ደግሞ ተጨማሪ አራት ተዋጊዎችን መግደላቸው ተገልጿል። ከአፍሪኮም የተሰጠ መግለጫ በአየር ድብደባዎቹ ሲቪሎች ተገድለው ወይም ጉዳት ደርሶባቸው እንደሆነ ጦር ሰራዊቱ በአሁኑ ወቅት እየመረመረ ነው። ፕሬዝዳንት ዶናልድ ትራምፕ ስልጣን ከያዙ ወዲህ የዩናይትድ ስቴትስ ጦር ሰራዊት በሶማሊያ የአየር ዘመቻውን አጠናክሯል። ባለፉት ሁለት ዓመታት ብቻ ከስምንት መቶ በላይ ነውጠኞች ተገድለዋል ነው የሚለው። በደቡብ አፍሪካ የተካሄደው ምርጫ አብቅቶ 99.9 ድምፅ ተቆጥሯል። ገዢው ብሔራዊ የአፍሪካ ኮንግሬስ በስልጣን ላይ ይቆያል። የምርጫ ውጤቶቹ በይፋ ከተገለጹ በኋላ ኤኤንሲ ድሉን ለማክበር በዝግጅት ላይ ነው። ደቡብ አፍሪካ የዘር መድሎ ስርዓቱን ካስወገደች እንደ አውሮፓውያን ዘመን አቆጣጠር ከ1994 ዓ ም ወዲህ ኤኤንሲ ስድስቱንም የፓርላማ ምርጫዎች አሸንፏል። ከ60 በመቶ በታች በሆነ ድምፅ ሲያሸንፍ ግን ለመጀመሪያ ጊዜ ነው። አነስተኛ ነው ተብሏል አሁን ያገኘው ሐምሳ ሰባት በመቶ ድምፅ በደቡብ አፍሪካ። ባለፉት ቅርብ ዓመታት የታዩት የሙስናና ደካማ የኢኮኖሚ የኤኤንሲን ገጽታ ማበላሸታቸው ድምፅ ሰጪዎችን አርቋል ተብሏል። በመጨረሻም ቻይና ወደ አሜሪካ በምታስገባቸው ልዩ ልዩ የንግድ ቁሳቁሶች ላይ 300 ቢሊዮን ዶላር ቀረጥ የምትከፍልበትን ሂደት እንዲጀምሩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለባለሥልጣኖች መመሪያ ሰጥተዋል። የዩናይትድ ስቴትስ የንግድ ተወካይ ሮበርት ላይትዚገ ትላንት ይህን በመግለጫቸው ያስታወቁት 200 ቢሊዮን በሚገምት የቻይና ሸቀጦች ላይ ዩናይትድ ስቴትስ ቀረጡን ከ10 በመቶ ወደ 25 በመቶ ማሳደጓን ተከትሎ ነው። ዩናይትድ ስቴትስና ቻይና ሲያካሂዱ የቆዩት የመጨረሻው ዙር የንግድ ድርድር ያበቃው ምንም አይነት ስምምነት እንዳልተደረሰ ተገልጾ ነው። በየአመቱ ለአመታት አምስት መቶ ቢሊዮን ዶላር ከስረናል፣ ከእንግዲህ ይቆማል ብለዋል ፕሬዝደንት ትራምፕ በትዊተር መልእክታቸው። ዜናው አበቃ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎሄርዝ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ግንቦት 3 2011 ዓመተ ምሕረት ምሽት ፕሮግራም ነው። ከዚህም ከዚያም እጅግ የተከበራችሁና የተወደዳችሁ እናቶች እንኳን ለእናቶች ቀን አደረሳችሁ። የነገውን የእናቶች ቀን ምክንያት በማድረግ የዛሬው የሙዚቃ ቃና ለእናቶችና ስለ እናቶች የተዜሙና የተዘመሩ ጣዕመ ዜማዎችን ሰንቋል። የቱፓክን ዲርማማ ውድ ድማማ ነው ቅንጭበን እያሰማናችሁ ያለ ነው። ድርማማ ይመለሳል በሙዚቃ ቃና ክፍለ ጊዜ። አሁን ወደ መጀመሪያው ዝግጅት እናልፋለን። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በመቀሌ ከተማ በሰጡት ጋዜጣዊ መግለጫ በትግራይና በአጠቃላይም በመላ አገሪቱ ሁኔታ ላይ ሰፊ ማብራሪያ ሰጥተዋል። ምክትል ፕሬዚደንቱ በተነጋገሩባቸው ነጥቦች ላይ አመለካከታቸውን እንዲገልጹ የሕግ ምሁሩን ዶክተር መሐሪ ረዳኢንና የፖለቲካውን ሰው አቶ ገብሩ አስራትን ጋብዘናል። ዶክተር ደብረጽዮን ካነሷቸው ነጥቦች መካከል ጥቂቶቹን ለመጥቀስ ያህል በትግራይ ላይ ብዙ መረባረብ ቢኖርም ሰላማችንን ለመጠበቅ በመቻላችን ተቋቁመነዋል ብለዋል። ትግራይ ውስጥ የተበደሩትን ያለመክፈል ችግር እንዳለም አመልክተዋል። ከፌዴራል መንግሥት ብድር ለአርሶ አደሮች የሚሰጠው በክልል ዋስትና በመሆኑ በጊዜ አልተከፈልም በሚል ፌዴራል መንግሥቱ ለትግራይ ክልል ከሚመድበው በጀት 200 ሚሊዮን ብር መቁረጡን ገልጸዋል። መቀነሱን እንደሚቀጥልም ተናግሯል ብለዋል ዶክተር ደብረጽዮን። በዚህ ትንታኔ ላይ የሚሳተፉት ዶክተር መሐሪ ታዲያ መንግሥት ራሱ ከቻይና የተበደረውን ብድር መክፈል አቅቶት የክፍያ ማራዘሚያ እየጠየቀ የትግራይ ገበሬ ብድሩን ባለመክፈሉ የክልሉን በጀት መቁረጥ ተገቢ አይደለም ብለዋል። ዶክተር መሐሪ በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። አቶ ገብሩ አስራት ደግሞ የአረና ትግራይ ለሉዓላዊነትና ለዲሞክራሲ እንዲሁም የመድረክ አመራር አባል ናቸው። ያነጋገረቻቸው አዳነች ፍሳሐዬ ናት። የትንታኔው የመጀመሪያ ክፍል በትናንት ምሽት ስርጭታችን ተደምጧል። ተከታዩን አሁን እነሆ። ሰላማችንን ለማደፍረስ ግን ከመረባረብ አልተቦዘንም ይላሉ ዶክተር ደብረ ጽዮን። ሰላምና ምዝራቅ ርብርብ አለ እዚ ዝወሰኸ ርብርብ ናለ ሰላምና ምዝራቅ ሰላማችንን ለማደፍረስ ርብርብ አለ። እስካሁን ባለው ጊዜ ሰላማችንን አልደፈረሰም። ነገር ግን ለማደፍረስ እየተንቀሳቀሱ ነው። በአንድነታችን ውስጥ ገብተው ለማተራመስ ሰፊ እንቅስቃሴ እያካሄዱ ናቸው። በክልል ውስጥም ጥያቄ ማቅረብ ሳይሆን ሆን ተብሎ አንድነትን ለማናጋትና ትግራይን ለማንበርከክ የተለያዩ አጀንዳዎችን እየቀረጹ ይሰራሉ። ጥቂቶች ናቸው፣ ነገር ግን በገንዘብና በጥቅማጥቅም ተገዝተው በድብቅ እየሰሩ ናቸው። ገንዘብ እየፈሰሰ ነው። ተላላኪ ባንዳ ማለት ነው። አንዳንዶቹም እየተጋለጡ ናቸው። ዶክተር መሐሬ ርዕሰ መስተዳድሩ ያሉ ያሉት ይሄ የጸጥታ ትግራይ ያለው ሰላም የማደፍረስ አንዱ መገለጫ አድርገው እየወሰዱት ያሉት ይሄ አንድነታችንን የሚሸረሽር ከባቢያዊ የሆነ አመለካከት የዚያ አካባቢ የዚህ አካባቢ እየተባለ እንደዚሁ ደግሞ በጥቅማ ጥቅም የተገዙ ሀይሎች አሉ እያሉ ነው እንግዲህ እሱ መረጃ መውጣት ያለበት ይመስለኛል። እንደዚሁ ንግግራቸው በመረጃ የተደገፈ ስላልሆነ ትክክል ነው፣ ትክክል አይደለም ለማለት አስቸጋሪ ይሆናል። ግን ጥንቃቄ ይፈልጋል። ይሄ ነገር አንድነታችን ለመጠበቅ ተብሎ አንድ አይነት አመለካከት ይኑረን የሚባል ከሆነ መልሶ ወደ ነበርንበት ነው የሚወስደን። የአንድ ፓርቲ አምባገነነት ነው የሚወስደን። በጋራ ትግራይን በሚመለከቱ ታላላቅ ጉዳዮች በእርግጥ አንድ መሆን አለብን። ከዛ በመለስ ግን በአስተዳደርና በፖለቲካ አመለካከት የተለያየ ዓላማና ፕሮግራም እንደሚኖር የታወቀ ነው። ስለዚህ ለአንድነታችን አይበጅም ተብሎ የተለየ አመለካከት ያለው ወገን ማሸማቀቅ ከተጀመረ አፈና ነው የሚሆነው። ስለዚህ ሚዛኑ መጠበቅ አለበት። ይሄ የጥቅማ ጥቅም፣ የከባቢያዊነት የሚባለውም ነገር እንደዚሁ ዘርዘር ብሎ በመረጃ ተተንትኖ መምጣት አለበት። እኔ ከባቢያዊነት፣ አውራጃዊነት ለትግራይ ይበጃል ብዬ አላስብም። የበለጠ ትግራይን ይበትናል፣ ትግራይን ፍርክስክሱን ያወጣል ብዬ አምናለሁ። ግን ህዝቡ ደግሞ እኔ ያ ሁሉ ጊዜ አብሮ ታግሎ ያ ሁሉ ጊዜ አብሮ ኖሮ ለዚህ ሀሳብ በቀላሉ እጅን ይሰጣል ብዬ ደግሞ አልተማመንም እና ህዝቡ ላይ ትልቅ እምነት አለኝ። ምክንያቱም አርቆ አስተዋይ ህዝብ ነው። አሁን ያለበትም ብዙ ተግዳሮቶች ተሸክሞ በአንድነቱ እየቀጠለ ያለ ነው እና ጠርዙ አልፎ ለማሸማቀቅ የተለየ ሀሳብ ያላቸውን ሰዎች በዛ መልክ ለመክሰስ እንዳይውል መጠንቀቅ ያለባቸው ይመስለኛል፣ አስፈጻሚ አካላቱ። ይሄ የጥቅማ ጥቅም የሚሉት ውንጀላም እንደዚሁ በማስረጃ ጎላ ብሎ የተያዙ አሉ ብለውናል። የተያዙት ዘርዝረው እስካላቀረቡ ድረስ ለበጎ መጠቀም የሚቻለውን ያህል ተቃዋሚ ለማፈንም ሊውል ስለሚችል መስመሩን ለይተን ማስቀመጥና መጠንቀቅ ያለብን ይመስለኛል። አመሰግናለሁ። እሺ፣ አቶ ገብሩ። ዶክተር መሀሪ ነገሩን የህግ ባለሙያም ስለሆነ በጠንቅቆ ከህግና ከሙያው አንጻር አይቶታል ነገሩ። እኔ ደግሞ በፖለቲካው መስክ የምሰራ ምናምን የምንቀሳቀስ ስለሆነ ነገሩን ከፖለቲካ አንጻር እመለከተዋለሁ። አንደኛው የተነሳው ጉዳይ ይሄ በአካባቢ ሊከፋፍሉን ነው የሚለው ጉዳይ መመልከቱ ጠቃሚ ይመስለኛል። ይሄ የአካባቢ ጉዳይ ሲነሳ ከዚህ ጋር ተያይዘው የሚነሳው ራሱ ድርጅት ህወሀት ነው። በቅርቡ ያደረገው ግምገማ እንኳ ህወሀት ውስጡ በአካባቢ ሰንሰለት የተሳሰሩ ሰዎች እንደሚቆጣጠሩትና ይህን ሊዋጋ ተሀድሶ ብሎ እንደጀመረ እገነዘባለሁ። ደግሞ የአካባቢነት ችግር ትልቅ ችግርና መሰረታዊ ችግር የሚሆነው ስልጣን ይዞ በዚህ የሚመራ ፓርቲና መንግስት ሲኖር ነው። ስለዚህ ይሄ ራሱ ያመነበት ስለሆነ ከዛ በላይ ሌላ በአካባቢ የሚያስብ ትግራይ አንድነትም አደጋ ይሆናል የሚል አስተሳሰብ የለኝም። አንዱ ይሄ ነው። ሁለተኛው የተነሳው ስለ ባንዳ ነው። ይሄ እንግዲህ ከህወሀት አመራ ስነ ልቦና አንጻር ማየቱን ጠቃሚ ይመስለኛል። ህወሀት ሲቸገር ስም ይለጥፋል፣ ይሳደባል። አሁንም ተመልሶ የህወሀት መግለጫም አሁን ዶክተር ደብረጽዮንም የሚናገሩት እንክርዳድ ባንዳ የሚላለ ባንዳ ከተባለ ለማን ነው ባንዳ የሚሆነው የሀያበግ ለመረጠው ማለት ህወሀት ለመረጠው መንግስት ባንዳ ሊባል አይችልም። ዶክተር ደብረጽዮን አያይዘውም በአሁኑ ወቅት የሚነሳው የአህዳዊ ስርዓት አጀንዳ በመሆኑ አደጋ ላይ ነው ያለ ነው ብለዋል። ኣብ ሓደጋ ኣለና ናይ ኣህዳዊ ስርዓት አጀንዳ እዩ ዝለዓል ዘሎ ሕዚ ናይ ሓደ ፓርቲ ብሔራዊ ፓርቲ ናይ ምጥፋእ አደጋ ላይ ነው ያለ ነው። የኣህዳዊ ስርዓት አጀንዳ ነው በአሁኑ ወቅት እየተነሳ ያለው ብሔራዊ ፓርቲን የማፍረስ ፍላጎት ነው አሁን ያለው። ወደ ድሮው ለመመለስ ማለት ነው። ይህም አጠቃላይ ጥፋት ነው። ከባድ አደጋ ነው ያለው። እንደ ትግራይ አንዱን አደጋ ነው ያለፍነው። እንደ ሀገር ግን ገናነን ነን፣ እንደ ትግራይም እንደዚሁ። ስለሆነም አገሪቱ የሁላችንም ስለሆነች ሁሉም ተባብረው አደጋው እንዳይደርስ መሥራት ይኖርባቸዋል። ዶክተር መሐሪ እንግዲህ አሁንም ቢሆን አደጋው ከባድ እንደሆነ ለማመላከት ነው እየሞከሩ ያሉት። የቀድሞ ስርዓት የመመለስ ወደ አህዳዊ ስርዓት የመመለስ ሀሳብ አለ ነው እያሉ ያሉት። እኔ ወደ አህዳዊ ስርዓት የመመለስ ሀሳብ እንኳን ጎልቶ የሚወጣ አመለካከት መስሎ እየታየኝ አይደለም። ከሞላ ጎደል ብዙ ኃይሎች ቢያንስ በንድፈ ሀሳብ ደረጃ ፌዴራሊዝም እንቀበላለን ባዮች ያመዘኑበት ነው ያለው። ይልቅ ያለው ፌዴራሊዝሙ ምን አይነት ይሁን ህብረ ብሔራዊ ፌዴራሊዝም ይሁን ወይስ የጂኦግራፊ ፌዴራሊዝም ይሁን በሚለው ላይ ነው ክርክሩ እያጠነጠነ ያለው እና በእርግጥ ጂኦግራፊ ፌዴራሊዝም ዞሮ ዞሮ አህዳዊ ስርዓት ማለት ነው ሊባል ይችል ይሆናል። በተረፈ ግን ወደ አህዳዊ ስርዓት ሊወስዱን እየተንቀሳቀሱ ነው የሚለው በተወሰነ አካባቢ ያ ፍላጎት ያለ የሚመስል ሊሆን ይችላል። በተረፈ ግን እኔ አሁን በኢትዮጵያ ፖለቲካ መድረክ እየተሽከረከሩ ያሉ ሁለት አበይት ሀሳቦች የሚመስሉኝ የህብረ ብሔራዊ ፌዴራሊዝም ወይስ የጂኦግራፊ ፌዴራሊዝም በሚል ፌዴራሊዝሙን ተቀብሎ ምን አይነት ፌዴራሊዝም በሚለው ላይ ነው ያለውና የእሳቸው ያሉት ወደ ድሮው ወደ ጠቅላይ ግዛቱ ወደ ንጉሱ ዘመን ወደ ደርጉ ዘመን የሚወስድ ነው የሚለው፣ እኔ ከሚገባው በላይ የተጨባጭ ሁኔቱ ሁኔ አልገመገመ ነው ብዬ ነው የማስበው። እሺ፣ አቶ ገብሩ፣ መሰረታዊ ጉዳይ የዲሞክራሲ ጉዳይ ይመስለኛል። ፌዴራሊዝምም ሆኖ ፀረ ዲሞክራሲ ከሆነ የአምባገነን ስርዓት ከሆነ ህዝቡ ጭራሽ አይጠቅምም፣ ዘለቀታዊ የሆነ ስርዓት መመስረት አይቻልም። አህዳዊ ሆኖም ዲሞክራቲክ ሊሆን ይችላል እና ክርክሩ እዚህ ላይ መሆን የለበትም። የዋናው ጉዳይ ስለ ዲሞክራሲ ነው መነሳት ያለበት መሰረታዊ ስለ ዲሞክራሲ ይነሳና በዛ ማዕቀፍ ስር በዚህ ዲሞክራሲ ማዕቀፍ ስር አህዳዊና ፌዴራላዊ ተብሎ ለክርክር ሊቀርብ ይችላል። እኔም እንደማየው አሁን በኢትዮጵያ ውስጥ ፌዴራሊዝምም የሚቃውሙ የተወሰኑ ሀይሎች ይኖሩ ይችላሉ፣ የተወሰኑ ሀይሎች ዋናው አቅጣጫ ግን ፌዴራሊዝም እየተቃወሙ አይደለም። ግን ፌዴራሊዝም በኢትዮጵያ የነበረው ፌዴራሊዝም ዲሞክራሲ አልባ ስለሆነ ለዚህ ቀውስ ዳርገውናል የሚል ነው። ስጋት ኢትዮጵያ እየፈረሰች አድርጎ ማለ ኢትዮጵያን እያፈረሰ ያለው ትልቁ ስጋት የአሁን ያለው የስልጣን ቅርምት፣ የስልጣን ሽሚያ፣ የስልጣን ውዝግብ፣ የህዝቦችን መፈናቀል አሁን ያለው ጽንፍ የብሔር አስተሳሰብ ህዝቦችን እያፈናቀለ ያለው እየመታ ያለው እሱ ነው። ዋናው አደጋ እሱን ብሎ መናገር ነው ተገቢ የሚመስለኝ። ዶክተር ደብረ ጽዮን በሀገር ደረጃ ስላለው ሁኔታም ሀሳባቸውን ገልጸዋል። ምስ ሀገር ብዝምልከት ብዛዕባ ናይ ሰላም ትፈልጡ ቀምት ሁነታት ሓድሽ ነገር የለን ህዚ ሰላም ሀገርን በሚመለከት እንደምታውቁት ሰላም የለም፣ አዲስ ነገር የለም። ሰላሙ እንደ ታወከ ነው። ሞትና መፈናቀል አለ። ብዙ ሰው ተፈናቅሏል፣ አሁንም እየተፈናቀለ ነው። እንደ አገር ተዋርደናል። በሰላምና ሌሎች ስደተኞችን አቅፋ በመቀበል የምትታወቅ የነበረችው አገር በሀገር ውስጥ ተፈናቃይነት እየታወቅን ነው። በሰላሟ ትደነቅ የነበረችዋን ሀገር ማስተዳደር አልቻሉም በሚል ከውጪ ኃይል እናስገባ ወይ የሚል ጥያቄ እየተነሳ ነው። ይህም የውርደት ውርደት ነው። ከሁሉም በላይ ግን ሕዝባችን ተሰቃይቷል። ከዚህ ቀደም ገጥሞት የማያውቅ አይነት መከራና ስቃይ ደርሶበታል። ዶክተር መሐሪ ይሄ ያው መሬት ላይ ያለ ነው። ብዙ ተቋሞችም የመሰከሩት ነው። የመፈናቀሉ እና የሰላም መታጣቱ ምክንያት ምንድን ነው የሚለው ላይ ቁጭ ብሎ መነጋገር ይጠይቃል እንጂ የሰላም መረጋጋት ችግር ከጫፍ እስከ ጫፍ እንዳለ የሚታወቅ ነው። በሁለትና ሶስት ሚሊዮን ያህል ሕዝብ የተፈናቀለ እንደሆነ እስከ ቅርብ ጊዜ ድረስ አንዴ በከሚሴ አንዴ በመተከል አንዴ በሶማሌ ክልል አንዴ በምናምን እየተባለ የጸጥታ መደፍረስ ያልደረሰበት አካባቢ ያለ አይመስለኝም እና ይሄ ተገቢ ግምገማ ነው የሚመስለኝ መሬት ላይ እንዳለ ሀቅ ማለት ነው። አቶ ገብሩ እኔም ይሄን እገራለሁ። ይሄ ግልጽ የሆነ ነገር ነው። በሚሊዮኖች የሚቆጠሩ ህዝብ የተፈናቀሉበት፣ ብዙ ህዝብ አሁንም ንብረቱ እየተቃጠለ ያለ ፍትህ፣ ያለ ፍርድ፣ ያለ ህግ እየተቀጣበት ያለ ሁኔታ ስርአት አልባነት ወይ የመንጋ ፍትህ የምንለው ነገር የነገሰበት ሀገር መሆኑ ይሄ ሁሉ እናየዋለን። ዋናው ጉዳይ ግን መታየት ያለበት ይሄ መግለጹ አይደለም። በሀገራችን ያለ ሁኔታችን ሁላችንም የሚያሰጋ ሁኔታ ነው። መፍትሄ እንዴት ማግኘት? የዚህ ምንጭ ምንድን ነው? የዚህ ምክንያት ምንድን ነው? እንዴት መፍትሄ እንፈልግ እናፈላልግ? ለጊዜ የሚሆኑ ፍኖቶ ካርታ አለን ወይ? መንግስት አሁን የኢህአዴግ መንግስትም አሁን በስልጣን ላይ ያለው መንግስትም ይሄን የማረጋጋቱ ጉዳይ ፍኖቶ ካርታ እንደሌለው ሆኖ ይታየኛል። ቁጭ ብሎ ከባለ ድርሻዎች ጋር ተነጋግሮ በዚህ መልክ ንፍታው የሚለው ነገር የለም። አንድ ጊዜ ሃይማኖት ይነሳል፣ አባቶች ስበቱ ይባላሉ። አንድ ጊዜ በዛ ይሰፋል፣ ይቀደዳል። እንደዚህ ነው ያለው እንጂ እንዴት ሰላም እናምጣ የሚለው ለዚህ የሚበቃ ጥንት የመስኒያ አቅጣጫ በደንብ የተቀመረ ነገር የማስፈላለግ ጉዳይ ነው። የሁላችን ችግር የሚሆነው የሁላችንም ሀገር ስለሆነ እንዲያውም ከሌላው ፖለቲካው ይሄ መቅደም አለበት የሚል አስተያየት ዶክተር ደብረ ጽዮን ትግራይ ውስጥ ስላሉት ተፈናቃዮችም አብራርተዋል። ሕዝቡን ጸገማት አለውና ሕዝናዊ ትግራይ ስትል ተመዛበልቲ ዓብይ ዘለዎ ጸገም ሕዝ ልዕልሜ ትሽ ይበጽሕ አሁንም ችግሮች አሉብን። የትግራይ ተፈናቃዮችን በሚመለከት ትልቅ ችግር ነው ያለው። ብዛታቸው ከአንድ መቶ ሺህ በላይ ደርሷል፣ እየጨመረ ነው። ሄደው እንደ መንግሥት ሕዝብም ከሚያደርገው ድጋፍ ጋር መመሪያዎችን እያስተካከልን ኑሯቸው እንዲሻሻል ብድር እንዲያገኙ መሬትም በተለያዩ ቦታዎች እንዲያገኙ በማድረግ ችግራቸውን ለማቃለል ተሞክሯል። ከፌዴራል መንግሥትም የተወሰነ እርዳታ አለ። ነገር ግን ገና እግራቸውን እንዲተክሉ ለማድረግ አልቻልንም። በራሳቸው ጥረት ሥራ የጀመሩ አሉ ግን የተወሰኑ ናቸው። ዶክተር መሐሬ የተፈናቃዮቹ ጉዳይ ያው ከጸጥታ አለመረጋጋትና ቀደም ብሎ ሲነዛ በነበረው ፕሮፓጋንዳ የህወሀት የበላይነት አለ የሚለው የትግራይ የበላይነት ወደሚል አስፍተው የሚለጥጡ ጽንፈኛ ኃይሎች እየተፈጠሩ በየአካባቢው የትግራይ ሕዝብ በየሄደበት ኢላማ እየሆነ ንብረቱ እየወደመ ስጋትም እየተሰማው ለክፉም ለደጉም ትግራይ ሄደው ቁጭ ማለት ይሻላል እያለ በየቀኑ ወደዛ የሚጎርፍ የህብረተሰብ ክፍል እንዳለ ይታወቃል። ከአዲስ አበባም ሳይቀር የተሻለ ሰላም ነው የሚባለው ማለት ነው። ምክንያቱም የሚዲያው የነበረው ፕሮፓጋንዳ የትግራይ ህዝብን ኢላማ የሚያደርግ አይነት ነው። የኢትዮጵያ ህዝብ ጨዋ ስለሆነ ወደ ከፋ ጠርዞ አልሄደም እንጂ በመንግስትና በከፍተኛ በደማጭነት ያላቸው ሚዲያዎች አጀንዳ ተቀርጾ ዶኩመንተሪ ፊልም እየቀረበ ህዝቡን ጥቃት ላይ የሚጥል አይነት እርምጃ ነው እና በዚህ ምክንያት ተፈናቃይ ቁጥሩ ከጊዜ ወደ ጊዜ እየጨመረ ነው። ተፈናቃዮቹ ይኖራሉ። ግን ዋናው መፍትሄ የሚመስለኝ እሳቸውም አንዴ ኦሮሚያ ክልል በመስተዳደር ወደ መከላከያ ሚኒስቴርነት ሲሸኙ እንደገለጹት ከኦሮሚያ የተፈናቀሉት ወደ ነበሩበት አካባቢ የሚመለሱበት ሁኔታ አመቻቹልን። እዚህ ነው የበለጠ የሚያውቁት ከትግራይ ይልቅ ያሉት ነገር ስለነበረ ኢህአደግ ቁጭ ብለው ተነጋግሮ ሰላምና መረጋጋት የሚፈጠርበት ፍኖተ ካርታ አዘጋጅቶ የተፈናቀሉት ሰዎች ተመልሰው ወደ ቀያቸው ወደ ድሮው ቀያቸው የሚመለሱበት ሁኔታ መፍጠር ነው እንጂ ትግራይ ወስዶ ለማቋቋም የሚደረግ ጥረት እንደ መጨረሻ አማራጭ በዛ መንገድ ጨርሶ አይቻልም ብሎ ተስፋ ከተቆረጠ መምጣት ያለበት አማራጭ ነው የሚመስለኝ። ምክንያቱም በጣም ውድ ነው፣ ለተፈናቃዮቹም የሚመች አይሆንም። አዲስ ከባቢ ምንም እንኳን ቋንቋው የሚያውቁት ቢሆንም ያልነበሩበት ረጅም ጊዜ ተለይተውት የነበረ አካባቢ ስለሆነ ሰፊ የመቻቻል ፖለቲካ አካሄደው ከተፈናቀሉበት ቦታ ተመልሰው የሚሰፍሩበት ወደ ድሮ ቀያቸው የሚሄዱበት መንገድ ቢፈጠር ነው የተሻለ ይመስለኝ። እሺ፣ አቶ ገብሩ። እኔ ሁለት ነገሮችን ማለት ይፈልጋለሁ በዚህ ጉባኤ ላይ። አንዱ ምንድን ነው፣ መፈናቀል እየቀጠለ ያለው ለምንድን ነው የሚለው ነገር መታየት አለበት ይመስለኛል። ምክንያቱም አስተሳሰቡ እስካልተገታ ድረስ መፈናቀል ይቀጥላል። ሁለት ምክንያቶች አሉ። አንዱ ቅድም እንደተባለው በህዝብ ላይ ጥላቻ የሚሰግ ተቋም መንግስትም ፓርቲም እስካለ ድረስ መፈናቀል ይቀጥላል። ለምሳሌ የትግራይ ክፍል ተፈናቃዮች በአብዛኛው የተፈናቀሉት ከሰሜን የአማራ ክልል ነው። ማለት ከሰሜን ወሎና ከሰሜን ጎንደር ነው የተፈናቀሉት። ከሌሎችም አሉ ግን ይበልጥ የተፈናቀሉት ከዚህ ነው። ከኦሮሚያም ተፈናቅለዋል። ይሄ የተፈናቀሉበት አንዱ ቀስቃሾቹ መንግስት ራሱ በስልጣን ያለው መንግስትም መንግስታትን ቀስቅሰዋል። በስልጣን የሚቋምጡት ፓርቲዎችም ይቀስቅሰዋል። ስለዚህ የእነዚህ ሁለቱ ውህደት በህዝብ ላይ ጥላቻ አድሮ ህዝቡ እንዲጨፈጨፍ፣ ህዝቡ ንብረቱ እንዲወረፍ፣ ህዝቡ ከህግ ውጭ እንዲንገላታ አድርገዋል። መታረም ያለበት የሚመስለኝ በሀገር አቀፍ ደረጃ ይሄ ጉዳይ ነው። ይሄ ጉዳይ ነው። የጥላቻ አካሄድ፣ የጥላቻ ቅስቀሳ መቆም አለበት። ሁለተኛው ነገር እነዚህ በስልጣን ያሉ መንግስታት አሁንም እኮ የተጠየቀ የለም። እስካሁን ድረስ፣ እስካሁን ድረስ በዚህ ጉዳይ የተጠየቀ የለም። በስልጣን ያሉ የክልል መንግስታትም የዚህ ጉዳይ ዋና ተዋናያንና መሀንዲሶች ናቸው። ግዛት ለማስፋት ሲባል ወይ ደግሞ ህዝቡን ከጎናቸው ለማስከበር ሲባል የሚያደርጉት ጥቃትም አለ። እነዚህ ሁለቱ ናቸው ዋና መሰረታዊ ጉዳዮች። አንድ ይሄ ይልማለት ሁለተኛው ደብረጤናዱ መፍትሄ አይሆንም። እንደ ዜጋ መታየት ያለቸው የዜግነት መሪው የት ገባ? ወደ ነበሩበት ቀየ ተመልሰው ነው መስፈር ያለባቸው። እንደ ዜጎች በማንኛውም ኢትዮጵያ ባሉበት እንርዳ የሚለው ነገር የሽንፈት መንገድ ሆኖ ነው የሚታይ። የተሸነፈ መንገድ ሆኖ ነው የሚታይ የሚለው መንግስት እኮ ዋናው ስራ ይመስለኝ ማዕከላዊ መንግስት ዋናው ተግባሩ ሰላምና የዜጎችን ደህንነት ማስጠበቅ ነው። ይህን አላደረገም። ዋናው ጉዳይ ግን ካሳ ተቀብለው የወደመባቸው ንብረት ሀብት፣ መጉላላት ሁሉ ካሳ ተቀብለው ወደ ነበርበት እስከ ተመለሱ ድረስ እኔ መፍትሄ የሚሆን መስ አይታይም። ግን አንድ አንድ ጥያቄ እዚህ ላይ እንደተባለው ከኦሮሚያ ክልል ጋር ዶክተር ደብረጽዮን ያን የሄዱ ጊዜ ያነጋግረዋቸው እነሱም ተስፋ እንደሰጧቸው ነው የተናገሩት። እንግዲህ የሚቻለን የሚቻልን እናደርጋለን ብለዋል ነው ያሉት። እርስዎ እንዳሉት ከአማራ ክልል ብዙ ተፈናቅለዋል። ምናልባት አብዛኞቹ ከአማራ ክልል ይሆናል የተፈናቀሉት የትግራይ ተወላጆች። አሁን በአማራ ክልል ያለው ሁኔታ ከባድ ሁኔታ ነው። እንዴት አድርገው ነው ሊመለሱ የሚችሉት? ይኸው እኮ በአጭር ጊዜ አይደለም። መጀመሪያ እኮ ለሰላማችን መሰረት የሚሆኑ ለማለት ለዚህ ለሰላሙ መደፍረስ በጸጥታ መደፍረስ መሰረታዊ ምክንያቶች ምን ነበሩ ተብሎ ከተቀመጠ እና ስምምነት በአገር ደረጃ ከተደረሰ በኋላ ነው መመለስ ያለባቸው እንጂ በአሁኑ አሁን ባለበት የፖለቲካ ሁኔታ ይመለሱ እያልኩ አይደለም። ግን የመጨረሻ መፍትሄ ሊሆን የሚችለው በሀገራቸው በማንኛውም የኢትዮጵያ ሕዝብ ተንቀሳቅሰው ንብረት የማፍራትና የመኖር መብት እስከሌለ ድረስ ኢትዮጵያ ተስፋ የላትም የሚል አስተያየት ስላለኝ ነው። እንደ መሸጋገሪያ ለጊዜው የሚቆይበት ሁኔታ ግን ገንዘብም፣ ሌላ እርዳታ ሊደረግላቸው ይገባል። ትግራይ ውስጥ ያለው ሌላ ችግር ብድር በጊዜ ያለ መክፈል እንደሆነ ዶክተር ደብረ ጽዮን አስረድተዋል። ካሊእ ጸገም ዝረአ ዘሎ ላ ዘይምምላስ አሁን የሚታየው ሌላው ችግር ብድር አለመመለስ ነው። በዚህ ምክንያት የፌዴራል መንግሥት በቅርቡ እርምጃ እየወሰደ ነው። ለአርሶ አደሮች ብድር የተሰጠው በክልል መንግሥታት ዋስትና በመሆኑ በጊዜ ስላልተመለሰ የክልሉን ባጀት አስቀራለሁ ብሏል። አሁን 200 ሚሊዮን ብር ቆርጠውብናል፣ ገናም ይቀጥላል የክልል በጀት መቁረጥ ማለት ደግሞ የመሰረተ ልማትና ሌላው ስራ ይቆማል ማለት ነው። ዶክተር መሐሪ እንግዲህ ይሄ ብድር ይመስለኛል በተለይ አራቱ ኢህአዴግ የሚቆጣጠራቸው ክልሎች ለገበሬዎች ማዳበሪያ አቅርቦ የእርሻ ምርታማነቱን ከፍ ለማድረግ መሰራት አለበት የሚል እቅድ አውጥተው ግን ደግሞ ሰራተኛው የገበሬው የማዳበሪያ ዋጋ ከፍ ያለ ስለሆነ መክፈል ስላልቻለ መመለስም እየተቸገርን ነው ስላሉ፣ ማዳበሪያ የሚያቀርቡት ኃይሎች ይህ እንዴት ይሆናል ተብሎ እንግዲያው በክልሎች ዋስትና ብድር ይሰጥና ክልሎች በመዋቅራቸው በኩል አስመልሰው ገበያ ያደርጋሉ የሚል አይነት በዜና መሰራጫ የምንሰማው ነገር ነበር። ዝርዝሩ ላቸው ብዙ አናውቀውም እና እየተባለ ያለው የሚመስለኝ ገበሬዎቹ ስላልከፈሉ የፌዴራል መንግስት ለክልሎች ከሚሰጠው የድጎማ በጀት ገንዘብ መቀነስ ጀምረዋል አይነት ነገር ነው እንግዲህ። ይሄ በቂ መረጃ የሰጠን አይደለም። በሁሉም ክልሎች ነው ተመሳሳይ እርምጃ እየወሰደ ያለው ፌዴራል መንግስቱ? በአማራም በኦሮሚያም በደቡብ ነው። በተለይ እኔ ብድር ያለመመለስ ጉዳይ ሲመጣ የትግራዩ አስተዳደራዊ መዋቅሩ እስከ ስር ድረስ አልተገራገጨም፣ በዚህ በለውጡ ማዕበል እና የተሻለ የብድር አመላለስ ይኖራል ተብሎ የሚገመተው እንዲያውም ትግራይ ላይ ነው። ሌሎቹ የስር መዋቅራቸው የተበተነ እና የተልመሰመሰ ስለሆነ ከትግራይ የተሻለ ብድር የመመለስ እድል አለ ብዬ አላምንም። ስለዚህ ያ በሆነበት ሁኔታ የሌሎችን ክልሎች ትቶ ከትግራይ በጀት መቁረጥ ጀምሮ ከሆነ ይሄ ትግራይን የማጣበብ አንዱ እርምጃ ሊሆን ይችላል እንጂ ዝም ብሎ ተራ የብድር መመለስ አፈጻጸም አይመስለኝም። ሁለተኛ መንግሥት ራሱ ከቻይና የተበደረው ብድር መክፈል አቅቶት የክፍያ ማራዘሚያ ጊዜ እየጠየቀ ባለበት ሁኔታ በሀገር ደረጃ በክልል መጥቶ ግን ገበሬው አልከፈለም እና ከበጀታችሁ ቆርጣለሁ ማለት እኔ ትልቅ ችግር ነው የሚመስለኝ። እንደገናም ዝም ብሎ እጁ ላይ ስላለ መቁረጥ ያለበት አይመስለኝም። እኔ ውላቸው እንዴት እንደተፈራረሙ አላውቅም። ዋስትና ሲባል ሁለት አይነት ዋስትና ነው ያለው በህግ። አንዱ ተራ ዋስትና ነው፣ ሌላው የአንድነት የሚባል ዋስትና ነው። ተራ ዋስትናው ዋናው የተበደረው ሰው መመለስ ካልቻለ ነው ወደ ዋሱ የሚኬደው። የአንድነት ዋስትና የሚባለው አበዳሪው ዋናውን ባለእዳም ሊጠይቅ ይችላል፣ ዋሱንም ሊጠይቅ ይችላል ባንዴ። ስለዚህ ምን አይነት ውል ነው የተፈራረሙት? ያም ቢሆን ግን መንግስት ራሱ ከሳሽ ራሱ ዳኛ ሊሆን አይገባም። ቆርጦ ሊያስቀራ አይችልም። ከሶ እውነትም ያልተመለሰ ብድር አለ ተብሎ በፍርድ ቤት ከተወሰነ በኋላ ነው መቁረጥ ያለበት። ሲቆርጥም የመንግስት መደበኛ በጀት በእዳ አይያዝም። ምክንያቱም የመንግስት የዕለት ዕለት ስራ መቆም ስለሌለበት። ሰበር የጠቅላይ ፍርድ ቤትም እንደዚሁ ክርክር ቀርቦለት ከመንግስት በጀት ይቆረጥ ተብሎ በአንድ ወቅት በቀረበ ጉዳይ ከመንግስት ስራ ማስኬጃ የፕሮጀክቶች የምናምኖች ከሆነ እንትን ሊሆን ይችላል። በተረፈ ግን ለሰራተኛ የሚከፈል ደሞዝ እና የመንግስት ስራ ለማንቀሳቀስ ግን ለእዳ መክፈያ አይውልም ተብለዋል እና ርዕሰ መስተዳድሩ ዘርዘር ያለ መረጃ አልሰጡንም እንጂ ይሄ ነገር በጣም አከራካሪ ነው። እሺ አቶ ገብሩ፣ ብድርን በተመለከተ ተበዳሪ መመለስ አለበት የሚልነት አለ። ግን ደግሞ ብድር መክፈል በማይችልበት ሁኔታት ምን ይደረጋል የሚለው ግን ደግሞ መታየት አለበት። ባንኮችም የተበላሸ ዕዳ ይሰርዛሉ፣ መንግስትም የተበላሸ ዕዳ ይሰርዛል። በተለይ ደግሞ የትግራይ ቅድም ከተባለ በተለየ ይሄ ለመዳበሪያ የተወሰደ ዕዳ ይመስለኛል። መዳበሪያው ገበሬው እየተገደደ በማያመርትበት ብዙ የማይጠቅመው ጭምር ምር የወሰደው ስለሆነ በተለይ እንግዲህ ይሄ የማዕከላዊ መንግስትን ብቻ ተጠያቂ ያደርግን። በዚህ ክልሉ ራሱ ማዳበሪያ የሚሰጡበት አቅጣጫ ገበሬውን በመሰጥና በቦታ ነው የተሰጠው የነበረ እና እንጂ ገበሬው ጠይቆ ይጠቅመኛል ብሎ መሬቱን ያለማኛው ብሎ የሰጠው አይደለም። እና በዚህ አጃብ የተሰጠ ብድር ይመለስ ብሎ ጫና ማድረግ ትክክል አይደለም። ለዚህ ግን ተጠያቂው የክልሉ የፌደራሉ መንግስት ብቻ ሳይሆን የክልሉ መንግስት ለዚህ ተጠያቂዎች ናቸው ለማለት ነው። ከዛ አልፎ ግን እንግዲህ አደጋ የሚሆነው ትግራይን ብቻ የሚነካ ከሆነ ነው። ህመር እዚያው ካለ ይሄ ወን ተብሎ የሚደረግ ነገር ነው። ሁሉ ጊዜ የምናነሳው በተለይ ትግራይ ልዩ ተጠቃሚ ሆኗል የሚለው አመለካከት የሚነገርበት ሁኔታ አለ። ይህን መቃወም አለብን። ይሄ ወደ ባጀት ተሰግሮ ከሚገባው ከቀመሩ በታች ከሆነ ግን ተጠያቂ ይሆናል ማለት ነው። ለዚህ ኮምፕሌን እናደርጋለን። በቀመሩ መሰረት እስከሆነ ድረስ እና ለሁሉም ክልል እስከሆነ ድረስ ግን ይሄ እንዲሁ እንደማስፈራሪያ መነገር ያለበት ሆኖም አይሰማኝም እንደ ፍትህ ጉዳይ እንደ ትልቅ ነገር አነጋጋሪ ስለሆነ ከሌሎች ክልሎች በተለየ የትግራ የሚቆረጥ ከሆነ ሁላችንም ቁመን የምንቃወመም ይሆናል። ከሌሎችም እኩል ከሆነ ግን ይሄ መነጋገሪያ ጉዳይም አይሆንም። አቶ ገብሩ አስራትን ዶክተር መሐሪ ረዳኤንና እንዲሁም ባልደረባይን አዳነች ፍሳሐዬን አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላልፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ኢትዮጵያ የጎሳ ፖለቲካዋና የቋንቋ ፌዴራሊዝሟ ችግር ነው ወይስ መፍትሄ? ተከታታይ ንግግር ጀምረናል። የችግሮቹ ዋነኛው ምንጭ ፖለቲካው በዘውግ መደራጀቱና ስልጣንም ሀብትም ሕልውናም በቋንቋ ማንነት ላይ መመስረቱ ያስከተለው መዘዝ መሆኑን ስለተገነዘብን ይህ ሁሉ የተለያየ የብሔር ይዘትና ታሪክ እንርሳው፣ ጨፍልቀን አንድ እናድርገው የማለት ሳይሆን እንደውም በእነዚህ የተለያዩ ብሔሮች ያሉ ቋንቋ፣ ባህል፣ ታሪክ የተለያዩ የኑሮ አያያዝ ሁሉ መበልጸግ እንዳለባቸው የሚቋቋሙም ሲቪክ ማህበሮች ይህንን ከፍ አድርገው ስራዬ ብለው ቢይዙ ለኢትዮጵያ ትልቅ አስተዋጽኦና ውበቷ እንደሆነ እኛም ብንሆን የምናምንበት ነገር ነው። አቶ በትሩ ገብረ እግዚአብሔርና ዲያቆን ዮሴፍ ተፈሪ ናቸው የሰማችኋቸው። የንግግሩ የመጀመሪያ ክፍል በነገው ምሽት ዝግጅታችን ይቀርባል። ፕሮዲውሰሯ ብርሃን ኃይሉ ነች። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅት ላሸጋግራችሁ። የሙዚቃ ቃና ነው ዝግጅቱን እንኳን ለእናቶች ቀን አደረሳችሁ እያለ አጣፍጦና ቀናብሮ የሚያቀርብላችሁ ደሳለኝ መኮንን ከእናቶች ቀን ድግሱ ጋር ይጠብቃችኋል። ተረከብ ደሳለኝ። አመሰግናለሁ ሰለሞን የአየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም ጤና ይስጥልኝ የተከበራቸው ሙዚቃ ቃና አድማጮች በያላችሁበት ሳምንታዊ የክብር ሰላምታ ይድረሳችሁ። በነገው ዕለት በአብዛኛው የዓለማችን ክፍል የእናቶች ቀን ይከበራል። ሰለሞን ቀደም ብሎ እንዳለው በዛሬ ሙዚቃ ቃና ፕሮግራም ይዤላችሁ የቀረብኩትም ዜማዎች እናቶችን የሚያወድሱ ናቸው። በቀጥታ ወደ ዜማዎቹ ልውሰዳችሁና የምሽት ፕሮግራማችንን የምንጀምረው አይ ዊል ኦልዌይስ ላቭ ዩ ማማ እያሉ ዘ ኢንትሩደርስ በሚጫወቱት ዜማ ነው። ወደ ከዚች ምድር ያመጣችኝንና እኔን ለማሳደግ ቀኑም በሙሉ ደፋ ቀና እያለች በቂ እንቅልፍ ሳታገኝ ያሳደገችኝን እናቴን ምንጊዜም ወዳታለሁ። የምየ ፍቅር እስከ ወዲያኛው አብሮኝ የሚቆይ ነው። አይ ዊል ኦልዌይስ ላቭ ዩ ማማ ድምጻውያን ዘ ኢንትሩደርስ። አይ ዊል ኦልዌይስ ላቭ ማይ ማማ እያሉ የተጫወቱልን ዘኢንትሩደር ነበሩ። ዘኢንትሩደርስ በ1960 ዎቹ ና ሰባዎቹ የታወቁ የሶል ዜማ ተጫዋች ነበሩ። ይህንን ዜማ ያወጡት እንደ ኢሮፕያን አቆጣጠር በ1973 ከዛሬ 44 ዓመት በፊት ነው። ቀጥለን የምናደምጠው ዜማ ማማ ሶንግ ይባላል። ድምጽ አይቷ ኬሪ እንደሩድ እናቴ፣ በጥሩ ስነ ምግባር አሳደግሽኝ። እኔን ለማሳደግ ብዙ መሰናክሎችን አልፈሻል። ታዲያ እኔ ልጅሽ አድጌ አሁን ህይወቴን በጥሩ ሁኔታ ስመራ ስታየኝ አይኖችሽ በደስታ እንባ እንደሚሞሉ እርግጠኛ ነኝ። እማ፣ እስካሁን እኔን ለማሳደግ ከሚገባው በላይ አድርገሻል። በጥሩ ስነ ምግባር ስላሳደግሽኝ ከአሁን በኋላ ስለ እኔ አታስቢ። ማማዝ ሰው። እማ እስካሁን እኔን ለማሳደግ ከሚገባው በላይ አድርገሻል በጥሩ ምግባር ስላሳደግሽኝ ከአሁን በኋላ ስለ እኔ አታስቢ። ማማሰውን የተሰኘውን የኬሪ አንደርውድን ዜማ ነበር ያደመጥነው። ነገ በአብዛኛው የዓለማችን ክፍል የእናቶች ቀን ይከበራል። መልካም የእናቶች ቀን እያልኩኝ በድጋሚ በመቀጠል የምናሰማው ዲር ማማ የተሰኘውን የቱፓክን ዜማ ነው። ውድ እናቴ እንደምወድሽ ታውቂያለሽን? ከአንቺ በላይ ማንም ምንም የለም። ያ ጨካኝ አባቴ ባያሳድገኝም፣ አንቺ ግን አበሳሽን አይተሽ አሳደግሽኝ። ነገሮች ሁሉ እንደ ፈለግኳቸው ሳይሆኑ ሲቀሩ አንቺን ነበር የማወቅ ሰው የማማርረው። ለበደልኩሽ ላስከፋውሽ ሁሉ ይቅርታ። አረ ሚስጥርሽ ምንድን ነው? እንደዚያ ተቸግረሽ እኔን አሳድገሽ ለዚህ ልታበቂኝ የቻልሽው እማ፣ ያንቺን ውለታ መቼም አልከፍለውም። ዴር mama. You all appreciate it. When I was young, me and my mama had beef, 17 years old, kicked out on the streets. Though back at the time, I never thought I'd see a face. Ain't a woman alive that could take my mama's place. Suspended from school, I'm scared to go home. I was a fool with the big boys breaking all the rules. Shed tears with my baby sister. Over the years, we was poor another other little kids. And even though we had different daddies, the same drama when things went wrong, we blame mama. I reminisce on the stress I caused. It was hell, hugging on my mama from a jail cell. And who you thinking elementary? Hey, I see the penitentiary one day, running from the police. That's right. Mama, cast me, put a whoop into my backside. And even as a queen, mama, you always was a black queen, mama. I finally understand for a woman it ain't easy trying to raise a man. You always was committed, a poor single mother on welfare. Tell me how you did there's no way I can pay you back. But the plan is to show you that I understand. You all appreciate it. Sweet Dear mama lady, Please no appreciate Don't you know we love you Now ain't nobody tell us it was fair No love for my daddy Cause the coward wasn't there He passed away and I didn't cry Cause my anger wouldn't let me feel For a stranger They say I'm wrong and I'm heartless But all along I was looking for a father He was gone I hung around with the thugs, and even though they sold drugs, they showed a young brother love. I moved out, started really hanging. I needed money of my own, so I started. I ain't guilty, cause even though I sell, it feels good putting money in your mailbox. I love paying rent when the rents too. I hope you got the diamond necklace that I sent to you. 'Cause when I was low, you was there for me. You never left me alone because you cared for me. And I can see you coming home after work late. You're in the kitchen trying to fix us a hot plate. You're just working with the scraps you was giving And Mama made miracles every Thanksgiving. But now the road got rough. You're alone, you're trying to raise two bad kids on your own. And there's no way I can pay you back. But my plan is to show you that I understand. You are appreciated. Sweet and dear lady, mama, but you all appreciate it. Don't you know we love I'll this oh, and I reminisce Cause through the drama I can always depend on my mama And when it seems that I'm hopeless You say the words that can get me back in focus When I was sick as a little kid To keep me happy There's no limit to the things you did and all my childhood memories, I'm full of all the sweet things you did for me. And even though I act crazy, I gotta thank the Lord that you made me. There are no words that can express how I feel. You never kept a secret, always stayed real. And I appreciate how you raised me. And all the extra love that you gave me. I wish I could take the pain away. If you can make it through the night, there's a brighter day. Everything will be alright if you hold on. It's a struggle every day, gotta roll on. And there's no way I could pay you back. But my plan is to show you that I understand. You all appreciate it. Dear mama. ውዷ እናቴ ያንችን ውለታ መቼም አልከፍለውም። ለበደልኩሽ ላስከፋዎች ነገር ሁሉ ይቅርታ። ዲር ማማ የተሰኘውን የቱባክን ዜማ ነበር እያደመጥ ነው። ቀጥለን የምናዳምጠው ደግሞ ማዘር የተሰኘውን የሹገርላንድን ዜማ ነው። feed your friends. Her open arms are welcoming. She'll rub your back all night when you cry. She'll listen to you, tell your story, hold your fear and all your worries, help you find the truth when they're all lying. Even when it's hopeless, she keeps trying. She's your mother, you love her. There won't be another. Like her again you call home She stands here to help you There's nothing she won't Where they're from if they pray like you, as long as they are good to you, that's in the First thing she taught you was love is love. She's your mother, you love her. There won't be another place like her again. Your mother, when you fail her, when you're afraid, crying in the careless mess you've made, she'll make you clean it up yourself and offer you a little help and dry your weary eyes when you let her. But she'll look at you. Your mind. እናት ቤት ውስጥ ፍቅር ከጠፋ ፍቅር የምትሰጥ ናት። ማዘር የተሰኘውን የሹገርላንድን ዜማ ነበር እያድመጥ ነው። አድማጮች እያድመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻቸው አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 202 2059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን አስራ አራት ነው። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። ወደ ሙዚቃው ልመልሳችሁና በነገው ዕለት የሚከበረውን የእናቶችን ቀን በማስመለከት የተለያዩ ድምጻውያን ስለ እናቶች የተጫወቷቸውን ምርጥ ዜማዎች እያደመጥን ነው ያለ ነው። ቀጥለን የምናደምጠው ዜማ አ ሶንግ ፎር ማማ የተሰኘ ሲሆን ድምፃውያን ቦይስ ቱ ሜን Mitchell. And you took up for me when everyone was down to me. You always did understand. You gave me strength to go on. on, on. There were so many times looking back when I was so afraid. And then you come to me and say to me, I could face anything. And no one else can do what you've done for me you'll always be ኤ ሶንግ ፎር ማማ የተሰኘውን ቦይስ ቱ ሜን የተጫወቱትን ዜማ ነበር ያደምጥ ነው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰአት እየተገባደድ ነው። ለእናቶች በሙሉ መልካሚ እናቶች ቀን እየተመኝ ሆኝ በመርል ሀገርድ ማማ ታየርድ በተሰኘው ዜማ አሰናበታቸዋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው። First thing I remember knowing was a lonesome whistle blowing and a youngin's dream of growing up to ride on a freight train leaving town, not knowing where I'm bound, and no one could change my mind but Mama tried. The one and only rebel child from a family meek and mild, my Mama seemed to know what lay in store of all my Sunday learning, towards the bad I kept on turning, till Mama couldn't hold me anymore. I turned 21 in prison, doing life without parole. No one could steer me right, but Mama tried, Mama tried, Mama tried to. የማጠቃለያ ዜናዎችን አሰማለሁ በደቡብ አፍሪካ የተካሄደው ምርጫ አብቅቶ 99.9 ድምፅ ተቆጥሯል ገዢው ብሔራዊ የአፍሪካ ኮንግሬስ በስልጣን ላይ ይቆያል ደቡብ አፍሪካ የዘር መድሎ ስርዓቱን ካስወገደች እንደ አውሮፓውያን አቆጣጠር ከ1994 ዓ ም ወዲህ ኤኤንሲ ስድስቱንም የፓርላማ ምርጫዎች ታሸንፏል ከ60 በመቶ በታች በሆነ ድምፅ ሲያሸንፍ ግን ለመጀመሪያ ጊዜ ነው። አነስተኛ ነው ተብሏል። አሁን ያገኘው ሐምሳ ሰባት በመቶ ድምፅ። የየመን ሁቴዎች የተባበሩት መንግስታት የሰላም ስምምነት መሰረት ዛሬ ከሆዴዳ ከሳሊፍና ከራስ ኢሳ ወደቦች ለቀው መውጣት ጀምረዋል። ሁቴዎች የወሰዱት እርምጃ በየመን ተፋላሚዎች የተኩስ አቁም ስምምነቱን ከፈረሙና ከሶስት ወደቦች ለመውጣት ቃል ከገቡ ወዲህ የመጀመሪያው ተግባራዊ እርምጃ ነው ሲሉ ገልጸውታል የዓለሙ ድርጅት የሰላም ሂደቱ አስተባባሪ ኮሚቴ ሊቀመንበር ማይክል ሎልስካድ። አድማጮች ለሰዓቱ ያለን ዜና በዚሁ ይጠናቀቃል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።